አቶ ሐሰን አብዱላሂ የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኮሚቴ አባልና የኢትዮጵያ ጉዳይ ኃላፊ በቅድሚያ ከአሜሪካ ድምጽ ራዲዮ ጋራ ለመወያየት ፈቃደኛ ስለሆኑ አመሰግናለሁ። አመሰግናለሁ። ኦጋዴን ኦንላይን ስለሚለው ድረገጽ ያስረዱን እስቲ። የእርስዎ ድርጅት ድረገጽ ነው የሚጽፉት የተለያዩ ግለሰቦች እና የተለያዩ ኃላፊነት ያላቸው ሰዎች ናቸው እና ከተለያዩ ሪሶርስ የምናገኘው ዜናዎችን ዘገባዎችን እናቀርባለን። አቶ ሐሰን ይሄንን የምጠይቆት በቅርቡ ጁላይ አስራ ሶስት ያም ማለት ነሀሴ ስድስት የወጣ ጽሁፍ አለ በዚሁ ኦጋዴን ኦንላይን በሚለው ድረገጽ ላይ በመቶዎች የሚገመቱ ሲቪሎች ቀብሪ ዳሀር ውስጥ በኢትዮጵያ መንግስት እንደታሰሩ የአይን እማኞችን ጠቅሶ ጽፏልና እስቲ ስለዚህ የሚያውቁት ካለ ይግለጹልን። ትክክል ነው። ይሄ ዜና የተረጋገጠ ነው ዜና ነው። እንደሚታወቀው የበደን ብሔራዊ ነጻ አውጪ ግንባር ጦር ከወያኔ ወታደሮች ጋር ብዙ ውጊያዎችን ካለፈው ወር ጀምሮ አካሂዷል። በዚህ ምክንያት የወያኔ ባህሪ በጦር ላይ ክሽፈት ሲደርስበት ከተማኑ ሞቶ ሽማግሌ፣ ህፃን፣ አረቡ ሳይል መግደልና ማሰር ነው የነሱ ስራ። ጦርነት የተካሄደበትን የሚያስታውሱትን በቅርብ የተካሄደበትን ቀን ቢገልጹልን። ባለፈው ወር ጁን አንድ ላይ በሸበሌ ዞን አበቆሮ የተባለ ቦታ በጁን አንድ ላይ የተካሄደው ውጊያ ስድስት የወያኔ ወታደሮች ተገሎ ስምንትም ቆስሏል። ገቢ የተባለው ደግሞ በሸበሌ ዞን ስድስት ወታደሮቹን ገለው ሌሎችን አምስት ቆስሏል። የኢትዮጵያ መንግስት ወታደሮች ማለት ሆኖ የወያኔ የኢትዮጵያ መንግስት። ሌላው ደግሞ በደጋመሮ ወረዳ በደጋመሮ አውራጃ ሰባት ጁን ላይ የተካሄደው ውጊያ አስራ ሶስት ቆስሉ ስድስት ተገለዋል። እንግዲህ አሁን እርስዎ የሚሉኝ በነዚህ ጦርነቶች የኢትዮጵያ መንግስት ወታደሮች አደጋ ሲደርስባቸው ወደ ህዝብ ይመለሳሉ ነው የሚሉኝ። እስቲ ህዝቡ የሚታሰርበትን ምክንያት ይግለጹ። ነሀሴ ስድስት የወጣ ጽሁፍ ነው። በመቶ የሚቆጠሩ ሰዎች ናቸው የታሰሩት። ቀብሪ ዳሃር ውስጥ ዋናው የኢትዮጵያ ሚሊተሪ ካምፕ ውስጥ ነው ነው የታሰሩት የሚለው ትክክል ነው ይሄ ዜና ሳይሆን የተረጋገጠ እና የተከሰተ ሁኔታ ነው። እንደሚታወቀው ወያኔ መንግስት በጦርነት ላይ ክሽፈት ሲደርስበት በህዝቡ ላይ ዞሮ ነው ህዝቡን የሚያሰቃዩት። እና ይሄ በቀብዳር የተጠቀሰው በአንድ ቀን የተካሄደ እስራት ሲሆን በተለያዩ የኦጋዴን አውራጃዎች በዘጠኙ አውራጃዎች ሰው ታስረው በእስር ቤት ሴት ልጅ፣ ህፃን፣ አሮጊት፣ ሽማግሌ ሳይል በማሰቃየት ላይ ይገኛሉ። በተለይ አሁን የሚሉኝ የታሰሩት ሲቪሎች ከአንድ መቶ በላይ በተለይ የሚሆኑ ሲቪሎች የስም ዝርዝራቸው ሁሉ ወጥቷል። እስከ ስልሳ አምስት የስም ዝርዝራቸው ሁሉ ወጥቷል። እነዚህ መካከል ሴቶችም ወጣቶችም አሉ ነው የሚሉኝ። ወጣቶች፣ ሽማግሌ፣ ህፃን ሳይል አልቀረም። መቶ ሰው ሲባል እንደ ቀላል ቁጥር አለም እኮ እና ይህም የሚያረጋግጦ ኦነለፍን፣ የኦጋዴን ብሔራዊ ነፃ አውጪ ግንባርን ትደግፋላችሁ ስም ቢሆን ነው የሚያስሩት። ይህም ትክክል አለም ሰላማዊ ህዝብ ስራ ነው የሚያካሄድ። ዝም ብሎ ማሰር፣ መብት መርገጥ እና የሰውን የሰብአዊ መብት አለማከበር ነው የሚያሳየው። አቶ ሀሰን በዚሁ ጽሁፍ ላይ እንዳገኘ ነው። ይሄ ኦጋዴን ኦንላይን የሚለው ጽሁፍ እንደሚለው የታመኑ ምንጮችን ጠቅሶ የኢትዮጵያ ወታደራዊ ባለስልጣናት ስብሰባ ጠርተው እንደነበረ፣ በዛ ስብሰባ ላይም የኦጋደን ብሔራዊ ነጻ አውጪ ግንባርን ህዝቡ እንዳይደግፍ ጠይቀዋል። ይሄንን እምቢ ያሉ ናቸው ወደ እስር ቤት የተላኩት ይላል ይሄ ግልጽ የሆነ ከአምቦ ፊት እንደጠቀስኩት ግልጽ የሆነ ሁኔታ ነው ሳይጠየቁም ዝም ብሎ ነው የሚታሰሩት ይሄ ጊዜው ይሄ እንኳን በአንድ ቀን የተከሰተ ሲሆን በየቀኑ በየቀኑ የሚያደርጉት ነገር ነው ይሄ አዲስ ነገር አለ አቶ ሀሰን አብደላይ የእርሶም ድርጅት የኦጋዴን ብሔራዊ ነጻ አውጪ ግንባር በተለያዩ የሰብአዊ መብት ድርጅቶች ይወቀሳል ሲቪሉን ህዝብ በማዋከብ እናንተን የማይደግፈውን የኢትዮጵያን መንግስት የሚደግፈውን አካል ደግሞ እናንተም እንደምታዋክቡ እንደምትገሉም ይነገራል። በዚህ ላይ ሳ ምን አስተያየት አለዎት? ይሄ የኢህአዴግ ፕሮፓጋንዳ ነው። እኛ ለህዝባችን ነው የምንታገለው። ጥሩ እና ንጹህ አእምሮ ለምንታገለው ህዝብ መግደል መቼም የእኛ ስራ አይደለም። ይሄ የኢህአዴግ ፕሮፓጋንዳ ነው። እኛ ህዝባችንን አንገልን። አይደለም እንደሚያውቁት ከአሁን በፊት ሂውማን ራይትስ ዋች እንዲሁም ሌሎች አምነስቲ ኢንተርናሽናል ጭምር በኦጋዴን ህዝቡ የሚጠቃው በኢትዮጵያ መንግስት ወታደሮች ብቻ ሳይሆን በራሱ በኦጋዴን ብሔራዊ ነፃ አውጪ ግንባር ተዋጊዎችም እንደሆነ ገልጿል። ይሄ መሰረተ ቢስ የሆነ ምንም አይነት እውነት ያልሆነ ከእውነት የራቀ ዜና ነው። እኛ የምንለው እስቲ ገለልተኛ የሆነ ሪፖርተር ወይም የዜና አውታሮች ሄደው እውነታውን ያረጋግጡ። እኛ ህዝባችን የማይደግፍ ቢሆን አንድ ቀን መቆየት አንችልም ነበረ። ህዝባችን ይደግፈናል። ከህዝባችን ጋር ጎን ለጎን ተሰልፈን ነው የወያነን ጦር እንችል የምንለው። እና ይሄ ከእውነት የራቀ ነው። ህዝባችን ከኛ ጎን ነው የሚሰለፈው። እኛ ደግሞ ህዝባችን አንገልም። ይሄ ከእውነት የራቀ ነው። ለመሆኑ አቶ ሐሰን አብዱላሂ የኦጋዴን ብሔራዊ ነፃ አውጪ ግንባር አላማ ምንድን ነው? የምትዋጉበት አላማ ምንድን ነው? ጥሩ ጥሩ ጥያቄ ነው ይሄ። እኛ የምንዋጋው አላማችን የኢትዮጵያ የእንግሊዝ መንግስት የኦጋዴንን መሬት ለኢትዮጵያ ከሰጠ ወዲህ ምንም አይነት መብት ለእኛ ህዝብ አልሰጠም። እኛ የምንዋጋው ህዝባችንን እንድጠየቅ ሬፈረንደም እንዲጠየቅ ነው የምንፈልገው። እድል እንዲሰጥ እንዲሰጡት ነው የምንፈልገው እንጂ ዝም ብሎ እንግሊዝ ሀገር ሀገራችን ሲለቅ እንግሊዝ የገዢ መደቦች እንግሊዝ ሀገራችን ሲለቁ ወደ ኢትዮጵያ ተዛብሯቸዋል ብሎ ይሄ ያልታየ ከአምቦ ፊት ያልታየ ኢንተርናሽናል ኮሚኒቲ አክሰብት የሚያደርገው ስራ ነው እና እኛ የምንታገለው ኦጋዴን የኦጋዴን ህዝብ እስኪ የራሱን እድል በራስ መወሰን እድል ተሰጥቶ ህዝቡን እንዲጠየቅ ኢትዮጵያዊ ናችሁ የኦጋዳን ህዝብ የራሳችሁን ችላችሁ ነው መንግስት መመስረት የምትፈልጉት ብሎ ህዝቡን ልጠይቅ ነው። እኛ የምንዋጋው ህዝብ መብት የለው ምንም አይነት መብት የለው። ስለዚህ ህዝቡ ልጠይቅ ነው። እኛ የምንፈልገው ህዝቡ ተጠይቆ ነፃ መንግስት በዛ አካባቢ ለመመስረት ነው ወይስ አንዳንድ ምንጮች እንደሚሉት ከሶማሊያ ጋራ ለመቀላቀል ነው? ምንድን ነው አላማው? የመጨረሻ የመጨረሻው እኛ ይህን የሚፈርደው ህዝቡ ነው። እኛ አለም የምናደርገው ህዝቡ የሚፈልገው የራሱን መንግስት መመስረት ከፈለገ የራሱን መንግስት ይመሰርታል። ከሶማሊያ መንግስት ጋር መቀላቀል ከፈለገ ከሶማሊያ መንግስት ይቀላቀላል። ከኢትዮጵያ መንግስት ጋር መቆየት እንፈልግ ከሆነ መቆየት ይችላል። እኛ የምንለው ህዝባችን መብት ተሰጥቶ እንዲጠየቅ ነው የምንፈልገው እንጂ የሰው ልጅ መብት አለው የህዝብ ምን ማለት መብት የለውም። አቶ ሐሰን፣ እንግዲህ የኦጋዴን ክልል በኢትዮጵያ መንግስት ውስጥ ተወካይ አለው እና ምን ጎደለ ነው የምትሉት? በአስተዳደር ጉዳይ ወይስ በመብት ጉዳይ? ምን ምንድን ነው ቅራኔው? የኦጋዴን ብሔራዊ ነጻ አውጪ ግንባር፣ እኛ እኮ እንደጠቀስኩት፣ ይሄ ማስተዳደር ምናምን የሚለው በሌላ ጊዜ መነጋገር እንችላለን። ግን ይሄ ጥያቄ የኮሎኒ ጉዳይ ነው እንጂ አንድ የእነሱ አጫጫቢ አምጥቶ አሻንጉሊት አስቀምጦ የኦጋዴን ህዝብ ይወክላል ማለት አለም እኛ እኮ ከኢትዮጵያ ህዝብ የምንፈልገው ህዝባችንን የራስ በራስ መወሰን እንድጠየቅ ነው የምንፈልገው እንጂ ህዝቡን የማይፈልገው አሻንጉሉ ጠምቶ እናንተን ይወክላችኋል ማለት ተቀባይነት የለውም በኛ ህዝብ። የኦጋዴን ብሔራዊ ነጻ አውጪ ግንባር የውጭ ጉዳይ ኮሚቴ አባል እና የኢትዮጵያ ጉዳይ ኃላፊ አቶ ሀሰን አብዱላሂ፣ እኔ ጥያቄን አጠቃላይ ያለው የሚጨምሩት ካለ ድሉን ልስጦት። እኛ ዓላማችን ከኢትዮጵያ ህዝብ ጋር ምንም አይነት ጥላት ወይም ቅራኔ የለንም። እኛ የሚገዛውን አካል ከመጀመሪያም ጀሮ እስከ አሁኑ ያለው መንግስታት በህዝባችን በደረሰው በደል በዓለም ላይ የደረሰ ህዝብ የለም። ስለዚህ እኛ እስከ መጨረሻ ድረስ የምንዋጋው የህዝባችን መብት ነው የምንጠይቀው። ይህም ብለን ነው እኛ ዓላማ የምንዋጋው። አቶ ሀሰን አብዱላሂ አመሰግናለሁ። እንደገና በጣም አመሰግናለሁ።